ጤናና አካባቢ። አስራ አንድ የአፍሪካ ሀገራትን የሚያቋርጠው የአባይ ወንዝ ከዓለም ረዥም መንገድ የሚጓዝ ትልቅ ወንዝ ነው። በአባይ ተፋሰስ አካባቢዎች ውሃ መሰረታዊ ጥሬ ሀብት ነው። ነገር ግን የተለያዩ ሀገራት ውሃውን እኩል ተጋርተው እንዳይኖሩ የፖለቲካ ጨዋታው ትልቁ ሚና ይዟል። ዘናይል ፕሮጀክት ወይም የአባይ ፕሮጀክት የተሰኘ አንድ መርሃ ግብር ሙዚቃን መሳሪያ በማድረግ በአባይ ወንዝ ተፋሰስ አካባቢ ሀገራት መካከል የተረጋጋ መግባባት እንዲፈጠር የማድረግ ዓላማ ይዞ በመንቀሳቀስ ላይ ይገኛል። ጤና ይስጥልኝ፣ የዝግጅታችን ተከታታዮች እንደምንሰነበታችሁ። የአባይን ወንዝ የተፋሰሱ ሀገራት በፍትሃዊነት እንዲጠቀሙበት ለማድረግ ከታሰበ የቆየ ቢሆንም የፖለቲካው መንገድ እስካሁን የተከረው ነገር እንደሌለ ያስተዋሉ ወገኖች ወንዙንም አካባቢውንም በሙዚቃ ሊያባብሉ ተነስተዋል። የዶይቼ ቬለዋ ሶኒያ ዲን የአውሮፓ የልማት ጉባኤ በያዝነው ወር መጀመሪያ አካባቢ ብራስልስ፣ ቤልጅክ ላይ ሲካሄድ በዚህ ለየት ያለ ፕሮጀክት የሚሳተፉትን የተፋሰሱን ሀገራት ሙዚቀኞች አግኝታ ስለ ዓላማቸው ያካፈሏትን ለጥቂት ደቂቃዎች አብረን እንቆይና ለእናንተ የምናጋራችሁ ናይል ፕሮጀክት። የናይል ፕሮጀክትን ከአምስት ዓመታት በፊት ነው የጀመርነው በ2011 ዓ ም ከ11 የአባይ ተፋሰስ ሀገራት የሙዚቃ ሰዎችን አስተባብረን አብዛኞቹን እነዚህ ሀገራትን የሚያቀራረብ ሙዚቃ መስራት ጀመርን። ይህን ሙዚቃ በመጠቀምም ስለ አባይ ተግዳሮቶች፣ እንደ ዜጋ እኛ ስለሚኖረን ሚና እንዲሁም ሲቪሉ ማህበረሰብ ለተግዳሮቶቹ መፍትሔ ስለሚያፈላልግበት መንገድ የሚያመላክት ውይይት መክፈት ነው። ሚና ጊርጊስ ግብፃዊ ነው። ግብፅ ውስጥ ዋናው የውሃ ምንጭ አባይ ነው። የሙዚቃ ባለሙያ የሆነው ሚና ጊርጊስ የሙዚቃዎቹ አዘጋጅና የናይል ፕሮጀክት ዋና ስራ አስኪያጅ ነው። ትውልደ ኢትዮጵያዊ አሜሪካዊ የሳክስፎን ተጫዋች ዳኒ መኮንን የፕሮጀክቱ የሙዚቃ ዳይሬክተር ነው። እሱ እንደሚለው የአባይ ተፋሰስ በተፈጥሮ አካባቢው ብቻ ሳይሆን በፖለቲካውም ውስብስብ ስነ ምህዳር ያለው አካባቢ ነው። በተለይ ኢትዮጵያ፣ ሱዳንና ግብጽ ስለ ውሃው ባለቤትም ሆነ በውሃው ምክንያት ስለሚመጣው ግጭት በአግባቡ ያውቃሉ ብዬ አስባለሁ። ይህ ደግሞ ከአባይ ውሃ የአንበሳውን ድርሻ ለግብጽ ገጸ በረከት አድርጎ ከሰጠው በሀኛው ክፍለ ዘመን መጀመሪያ ከተፈረመው የአባይ ውሃ ድርሻ ውል አንስቶ የሚታይ ነው። አሁን ኢትዮጵያ ውስጥ ግድብ እየተገነባ ነው። ይህ ደግሞ አወዛጋቢ ነው። አካባቢው 400 ሚሊዮን ሕዝብ የሚኖርበት ሰፊ ስፍራ ነው። ስለዚህ የሚያወላዳ ነገር የለም። ውሃው በኩልነት የተከፋፈለ አይደለም። የአባይ ውሃ በአካባቢው ለሚገኙት ሀገራት ደረጃው ይለያይ እንጂ እጅግ አስፈላጊ ሀብት ነው። እንደ ግብጽ ባሉት ሀገራት ሕዝቡ የአባይ ውሃ ከየት እንደሚመጣ የሚያውቀው ነገር የለም። ግብጻዊው ሚና ግርጊስ እንደሚለው ግን አንድ የሚያውቀው ነገር አለ የሆም የአባይ ውሃ የሀገሪቱ ህይወት ድርና ማግ ነው። በአባይ ወንዝ ዳርቻ እንዳደገ እንደ ማንኛውም ግብፃዊ፣ በየዕለቱ ወንዙን እንሻገራለን። ነገር ግን ውሃው ከየት እንደሚመጣ በውሃው ላይ ጥያቄ እስከተነሳበት ጊዜ ድረስ አስበን አናውቅም። እንደ ሌሎች መሰል ወገኖች አባይ ከየትኛው ሀገር ተነስቶ ወደ እኛ እንደሚፈስ፣ የመልካም ድሩን ገጽታ ያጠላበትን አካባቢያዊ ተጽዕኖና የመሳሰሉትን ይህን ጉዳይ መመርመር ከመጀመሪያ በፊት አላውቅም ነበር። ኬንያ ውስጥ ያለው ደግሞ የተለየ ሁኔታ ነው። ካሲቫ ሙቷ በናይል ፕሮጀክት ውስጥ የምትጫወተው ሚና ጥንቃቄ የተሞላበት ነው። በሀገሯ ግሩም ከሚባሉት ጃዝ ተጫዋቾች አንዷ ስትሆን በዚህ የሙዚቃ መሳሪያ ጨዋታ ዘርፍ ከተሳካላቸው ባለሙያዎችም አንዷ ናት። ኬንያውያን ራሳቸውን የአባይ ተፋሰስ ሀገራት አካል አድርገው አያዩም። በግሌም ሶስት ወይም አራት ሀገራት የሚጋሩት የቪክቶሪያ ሀይቅ የአባይ ወንዝ ዋነኛ አካል መሆኑን በፍጹም አላውቅም ነበር። ቡሩንዲ፣ ሩዋንዳ እንዲሁም ኮንጎ ስለ አባይ ወንዝ ስናወራ ልናነሳቸው የሚገቡ ሀገራት ናቸው። ምክንያቱም ከእውነተኛ ምንጮቹ አንዱ የሚመነጨው ቡሩንዲ ውስጥ ሲሆን ለዚህ መገኘት ትልቅ ሚና ይጫወታል። ከዚያም ወደ ኢትዮጵያ ይሄድና ከጥቁር አባይ ተጨማሪ ውሃ ይሰበስባል። ከዚያም ጥቁርና ነጩ አባይ አንድ ላይ ሆነው ወደ ግብፅ ይፈሳሉ። በዚህ ፕሮጀክት ውስጥ ከገባው በኋላ ነው ስለ አባይ የነበረኝ አመለካከት በሙሉ የተቀየረው። ይህ ፕሮጀክት ሰዎች የአባይ ውሃ ከሌሎች ጋር ሊጋሩት የሚገባ የተፈጥሮ ሀብት መሆኑን አስተውለው የሚገባቸውን እንዲያደርጉ ማበረታታት ዋና ዓላማው እንደሆነ የሚናገረው ደግሞ ዳኒ መኮንን ነው። እኛ በሁሉም የአባይ ተፋሰስ ሀገራት የሚኖሩ ሕዝቦች የሆነ የጋራ ዜግነት ስሜት እንዲሰማቸው ለማድረግ ነው የምንሞክረው። እናም ይህን ማድረግ ከምንጠቀምባቸው መንገዶች አንዱ ደግሞ በሙዚቃ የምናደርገው ትብብር ነው። በዓለማችን የተከሰተውን የአየር ንብረት ለውጥ ተጽዕኖ በአሁኑ ወቅት በመጋፈጥ ላይ ካሉት መካከል አፍሪቃ አንዷ ናት። ካሲቫ ሙቷ ዓለም አቀፉ ህብረተሰብ የሙቀት መጠኗ እየጨመረው ለሄደው ዓለማችን አባባሽ ምክንያቶችን ለመቆጣጠር በየፊናው የሚያደርገው እርምጃ ካልተሳካ የአፍሪቃ የወደፊት እጣ ምን ሊሆን ይችላል የሚለው እንደሚያሳስባት ትናገራለች። የአየር ንብረት ለውጥ የሚያስከትለውን በርካታ ተጽዕኖ ተመልክቻለሁ። እያንዳንዱ ሰው የተባባሰው የሙቀት ሁኔታ ይሰማዋል። ወቅቶች ወትሮ የነበራቸው ገጽታ ተቀይሯል። ትንሽ ልጅ ሳለሁ ሰኔና ሐምሌ ወር ላይ ናይሮቢ በጣም ይቀዘቅዝ ነበር። አሁን ግን እንዲህ አይደለም። አሁን ለምሳሌ ፀሐይ ነው። ይህ ደግሞ ግራ ያጋባል። አንድ የተሳሳተ ነገር መኖሩንም ያመለክታል። በአባይ ተፋሰስ አካባቢ ሚና ጊርጊስ እንደሚለው ወትሮም የነበረውን ችግር የአየር ንብረት ለውጡ አባብሶታል። ይህም በውሃው ድርሻ ምክንያት እንደሚፈጠር የሚሰጋው ግጭት የማይቀር የሕልውና ጥያቄ አድርጎታል። የግብፁ የአባይ ዴልታ አካባቢ የሚታየው የውቅያኖስ ውሃ መጨመር የአየር ንብረት ለውጥ ግልጽ ተጽዕኖ ነው። አንዳንዶቹም በአባይ ተፋሰስ አካባቢ የሚታዩት የዚሁ ተጽዕኖ ውጤቶች አሁንም ምንነታቸው ያልተገለጸ ስጋቶች ናቸው። የአየር ንብረት ለውጡ ብዙ ወይም ጥቂት ውሃ ማምጣት አለማምጣቱን ገና አናውቅም። ስለዚህ የአየር ንብረት ለውጥ የሚኖረው ተጽዕኖ ከግምት ውስጥ አስገብቶ ሲታይ እነዚህ ሀገራት በፍትሃዊነት ለማግኘት የሚመኙት የውሃ መጠን ትልቅ ጥያቄ ላይ ወድቋል። እሱ እንደሚያምነውም ደግሞ ለዚህ መንግስት ብቻውን መፍትሄ የመፈለግም ሆነ ማምጣት አይችልም። ለዚህ የግድ ግልጽ የሆነ መዋቅር ሊኖረን ይገባል። መንግስት ብቻ ወይም ደግሞ አንድ ብቸኛ ተዋናይ የሚያደርገው ነገር አይኖርም። በየደረጃው የተለያዩ ባለድርሻዎች ሊኖሩ ይገባል። የየሀገራቱ ዜጎች፣ የግሉ ዘርፍና ሲቪል ማህበረሰቡ ለዚህ ትርጉም ያለው ትልቅ አስተዋጽኦ ለማድረግ ይችላሉ ብለን እናስባለን። በዚህ በናይል ፕሮጀክት አማካኝነትም እነዚህ የተለያዩ ዘርፎች በዚህ ግዙፍ እንቆቅልሽ ውስጥ እንዴት የበኩላቸውን ማድረግ እንደሚችሉ እናመላክታለን። ከውጭ የሚመጣ እርዳታን በተመለከተ የናይል ፕሮጀክት ዋና ስራ አስኪያጅ የተፋሰሱ አካባቢ ሀገራት በተናጠል በሀገር ደረጃ ከሚስተናገዱ ይልቅ እርስ በርሱ እንደተያያዘ ስነ ምህዳር ቢታዩ ይመኛል። ካሲቫ ሙቷም በዚህ ሀሳብ ትስማማለች። ይህንኑ ለማድረግ መወሰድ አለበት ስለምትለው እርምጃ ስታስረዳም ሁሉም የሚጀምረው ከመነጋገር ነው። እኛም በመሰረታዊነት የምናደርገው ይህንኑ ነው። ሙዚቃና ቅርብና ዘላቂ መፍትሄ ስለማምጣትም ሆነ በአሁኑ ጊዜ እየሆነ ስላለው ነገር ሁሉ እንዲገነዘቡ የሰዎችን የማወቅ ፍላጎት እናናሳሳለን። በእውነቱ አንዳች ነገር እየሰራን ነው። በአንድም ሆነ በሌላ መንገድ ሰዎች መስራት ወይም ለመስራት መሞከር አለባቸው። እናም ስለ አባይ ውሃ አንድ ነገር ለማድረግ የተፋሰሱ ሀገራት በትብብር መስራት ይኖርባቸዋል። ልክ የናይል ፕሮጀክት ሙዚቀኞች በሙዚቃ ድግሳቸው እንደሚያደርጉት ማለት ነው። ሚና ጊርጊስ የእነሱ አቀራረብ ለሌሎች አራያነት አለው ይላል። የሚያስፈልገን በናይል ተፋሰስ አካባቢ ሀገራት መካከል ፈጠራን መሰረት ያደረገ ድንበር ዘለል ትብብር ነው። እናም የእኛ ሙዚቃ ለችግሩ መፍትሄ ለማምጣት ያስችላል በሚል በተምሳሌነት የቀረበ ነው። ከተለያዩ ሀገራት እነዚህ ሙዚቀኞች ሁሉ ከተለያዩ የሙዚቃ መሳሪያዎች፣ የተለያዩ ያጫወት ስልቶች፣ እንዲሁም የተለያዩ ቅላጼና እስኬሎች በተጨማሪም ከተለያዩ ቋንቋዎች ጋር አምጥተን በማዋሃድ አንድ የአባይ ድምፅ ለማውጣት የምናደርገው ጥረት በአጠቃላይ ወሳኝ የሆነ ለውጥ ማሳያ ነው። የነዚህ የተለያዩ ሀገራት ዜጎችም የራሳቸው የሆነ አንድ ነገር ለመስራት በጋራ ተነስተው መንቀሳቀስ እንዲችሉ አሪያ ነው። በፖለቲካው ጠሞ አለዝብ ያለው የተፈጥሮ ሀብት የሆነውን የአባይ ውሃ በፍትሐዊነት የመጠቀም ተስፋ ከተፋሰሱ ሀገራት የተውጣጡት የሙዚቃ ባለሙያዎች በዜማ ግጥማቸው ለማለዘብ እንደሚጥሩ ነው የሚናገሩት። ምኞታቸውም ለአባይ ውሃ ጦር ከመስበቅ ይልቅ የመንፈስ ምግብ የሆነችው የዓለም የጋራ ቋንቋ ሙዚቃ ትፍታው ነው። ይሳካላቸው ይሆን? አድማጮች፣ ለዕለቱ ያልነውም በዚሁ እናብቃ። አስተያየት ጥቆማችሁን ላኩልን። ሸዋ እየለገሰ ነኝ። ሰላም ሁኑ።